ኪም ጆንግ ኡን የጠፉት በእግር ወለምታ ምክንያት ነው፣ የልብ ቀዶ ሕክምና ተደርጎላቸው አልተሻላቸውም፣ በኩላሊት ሕመም ምክንያት ነው፣ ኮሮና ቫይረስ እንዳይዛቸው ከቤት አይወጡም፣ ወዘተ የሚሉ ወሬዎች ሰሞኑን በየአይነቱ ሲናፈሱ ከርመዋል። የደቡብ ኮሪያና ምዕራባውያን ጋዜጦችም ብዙ ዘገባዎችን አውጥተዋል። እስካሁን ግን ለአንዱም ማረጋገጫ አልተገኘም። ኪም በአደባባይ ከታዩ 17 ቀን አልፏቸዋል። ታመዋል የሚለው ወሬ መሰማት የጀመረው ታዲያ የአያታቸው የሀገሪቱ መስራች የኪም ኢልሱንግ የልደት በዓል ላይ ሳይታዩ ከቀሩ በኋላ ነው። ቪኦኤ ያነጋገራቸው ተንታኝ ፍራንክ፣ አሁንም እጅግ ያልተለመደ የሆነው እሱ ነው ብለዋል። ፒዮንግያንግ እስካሁን ምላሽ አልሰጠችም። የመንግስቱ ጋዜጦችም ቢሆኑ ኪም ስራቸውን እያከናወኑ ናቸው ብለው ከመዘገብ በስተቀር በተዘዋዋሪ ጠቆም ከማድረግ ውጪ ማረጋገጫ አላቀረቡም። ተንታኙም ለመታመማቸው ማረጋገጫ ባይኖርም ወሬው እንዲሁ ያለ መነሻ አልመጣም ነው የሚሉት። የዩናይትድ ስቴትስ ፕሬዚደንት ዶናልድ ትራምፕ ስለ ኪም የጤና ሁኔታ ቁርጥ ያለ ነገር ሳይናገሩ መቆየታቸው ሲታወስ፣ ትናንትም ምን የሚያውቁት አዲስ ነገር አለ ተብለው ተጠይቀው ነበር። አዎ፣ በደንብ አድርጌ የማውቀው ነገር አለ ያሉት ፕሬዚደንቱ፣ ነገር ግን አሁን ልናገረው አልችልም። ብቻ ደህና እንዲሆኑ ነው የምመኘው። ከኪም ጆንግ ኡን ጋር በጣም ጥሩ ግንኙነት ነው የነበረን ሲሉ መልስ ሰጥተዋል። ደቡብ ኮሪያ ኪም ታመዋል የሚሉትን ወሬዎች መሰረተ ቢስ ፌክ ኒውስ ስትል ስታጣጥል ቆይታለች። የ36 ዓመቱ ኪም ጆንግ ኡን ሰውነታቸው ከልክ በላይ የገዘፈ ሲጋራም የሚያጨሱ ናቸው። በጤና መጓደል ምክንያት ታዲያ ከአይን ሲሰወሩ ይሄ የመጀመሪያ ጊዜያቸው አይደለም። በአውሮፓውያን 2014 ዓ ም ለ41 ቀናት ጠፍተው ከርመው ከዘራ ይዘው ብቅ ማለታቸው ይታወሳል።